መጽሐፈ ሳሙኤል ካል ምዕራፍ ዘጠኝ ዳዊትም ስለ ዮናታን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው ቀርቶአልን? አለ ከሳኦልም ቤት ሲባ የሚሉት አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን? አለው እርሱም እኔ ባሪያህ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን? አለ ሲባም ንጉሡን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሡም ወዴት ነው አለው? ሲባም ንጉሡን እነሆ እርሱ በሎዶባር በአሚኤል ልጅ በማኪር ቤት አለ አለው። ንጉሡም ዳዊት ልኮ ከሎዶር ከአሚኤል ልጅ ከመኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሣ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትህ እኔ ባሪያህ ምንድር ነኝ ብሎ እጅ ነሣ። ንጉሡም የሳኦልን ባሪያ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታህ ልጅ ሰጥቻለሁ አንተና ልጆችህ ሎሌዎችህም ምድሩን እረሱለት፣ ለጌታህም ልጅ እንጀራ ይሆነው ዘንድ ፍሬውን አግባ። የጌታህ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም አሥራ አምስት ልጆችና ሀያ ባሪያዎች ነበሩት። ሲባም ንጉሡን፣ ጌታዬ ንጉሡ ባሪያውን እንዳዘዘ እንዲሁ ባሪያህ ያደርጋል አለው። ሜምፊቦስቴም ከንጉሡ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜንፌ ቦስቴ ያገለግሉ ነበር። ሜንፌቦስቴም ከንጉሥ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበር። ሁለት እግሩም ሽባ ነበር።